voice of America. በኤርትራ ዛሬ ዓመታዊው የኤግዚቢሽን በዓል በይፋ ተከፍቷል። ለአንድ ሳምንት ይዘልቃል የተባለውን ይህንን የባህልና የንግድ ትርኢት ብዙ ሺህ ሕዝብ እንደሚጎበኘው ተገልጿል። ብርሃነ በርሀ አጭር ዘገባ አድርሶናል። የኤርትራ የ2018 ፌስቲቫል ሰላም ለዘላቂ እድገት በሚል መሪ ቃል ዛሬ ነሐሴ 25 በኤክስፖ ቅጥር ግቢ አስመራ በፕሬዚደንት ኢሳያስ አፈወርቂ በይፋ ተከፍቷል። በዚህ የመክፈቻ ስነ ስርዓት ላይ የኤርትራ ከፍተኛ ባለስልጣኖችና በኤርትራ የሚገኙ ዲፕሎማሰኞች የተገኙ ሲሆን በኤክስፖ ቅጥር ግቢ ያሉትን የተለያዩ ዝግጅቶች እየተዘዋወሩ ጎብኝተዋል። የኤርትራ ሀገራዊ በዓል አዘጋጅ ጽፈት ቤት ስራ አስኪያጅ አቶ ተስፋይ በርሀ የዛሬ ዓመት ፌስቲቫል በአሁኑ ወቅት እየታየ ያለውን የሰላምና የተስፋ ጅማሬ እንዲያንጸባርቅ ተብሎ መሪ ቃሉ ሰላም ለዘላቂ ዕድገት የሚል መጠሪያ እንደተሰጠው ለቪኦኤ ገልጸዋል። በየአመቱ የሚከበረው የኤርትራ ፌስቲቫል በስድስቱም ዞባዎች ወይ ክልሎች የሚገኙ የተለያዩ ብሔርና ብሔረሰቦች ማንነታቸውን፣ ኑሯቸውንና ባህላቸውን የሚያሳዩበት መድረክ በመሆኑ በዚህ ዙሪያ በአራት የተለያዩ ምድብ የተከፋፈሉ ውድድሮች እንደሚኖሩም አስረድተዋል። ኣብ ኣርባዕተ ምድባስ ዝተኸፋፈለ ውድድራት ኣለዎን እቲ ሓደ ውድድር ያታዊ ትልሂትን ሙዚቃን በአራት የተለያዩ ምድቦች የተከፋፈሉ ውድድሮች ይኖራሉ። የመጀመሪያው ባህላዊ እስክስታና ሙዚቃ፣ ሁለተኛው ጥንታዊ የሙዚቃ መሳሪያዎች፣ ሶስተኛ የባህላዊ ቤት አሰራርና የአናኗር ዘይቤ ሲሆን አራተኛው ደግሞ ክልሉን የሚያስተዋወቅ ኤግዚቢሽን ነው። የዛሬ ዓመት ፌስቲቫል ወደ ነሐሴ መጨረሻ የተዘዋወረበት ምክንያት ባለፈው ወር አጋማሽ ላይ የኤርትራ የወጣቶች ፌስቲቫል ተደርጎ ስለነበር ሁለቱን ለማራራቅ ሲባል እንደተራዘመ አቶ ተስፋይ አስረድተዋል። በዚህ ከነሐሴ 25 እስከ ጳጉሜ 3 በሚቆየው ፌስቲቫል ላይ የተለያዩ የፈጠራ ስራዎች፣ የባህላዊ ሙዚቃ ዝግጅቶች፣ ወጣቶችና ህጻናትን የሚያስተምሩ ዝግጅቶች፣ ድርጅቶች ስራዎቻቸውን የሚያስተዋውቁበት አውደርኢና ሌሎችም ፌስቲቫሉን የሚያንጸባርቁ ዝግጅቶች የቀረቡ ሲሆን በመቶ ሺህ የሚቆጠሩ ኤርትራውያን፣ ኢትዮጵያውያንና ሌሎች የውጭ ሀገር ጎብኚዎች ፌስቲቫሉን እንደሚጎበኙት ይጠበቃል። ብርሃነ በረሀ ለአሜሪካ ድምፅ ከኤክስፖ አስመራ